ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 25 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ። አስተናጋጆቻችሁ ሰለሞን ክፍሌና... ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። ሐዋሳ ላይ ያካሄደውን አስራ አንደኛውን ጉባኤውን ዛሬ ያጠናቀቀው ኢህአዴግ ሀገሪቱ ገብታበታለች ያለውን ለውጥ እንዳይቀለበስና እንዲቀጥልም ለማድረግ ተሳታፊዎቹ ኃላፊነት እንዳለባቸው በመዝጊያው ላይ ባወጣው የአቋም መግለጫ አሳስቧል። ለድምፁ ጥራት ይቅርታ እንጠይቃለን። ዶክተር አብይ አህመድ ከ177 የልዑካን ድምፅ 176ቱን አግኝተው የኢህአደግ ሊቀመንበር ሆነው በድጋሚ መመረጣቸውን ፓርቲው አረጋግጧል። ዘገባውን በአብይ ርዕስ ይዘናል። በየአራት ዓመቱ ለሚካሄደው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የኢትዮጵያን የመብቶች አያያዝ ሁኔታ ለመገምገም የሚያስችል ሰነድ ቀረበ። አሁን ባለው የመንግስት ባህሪና ለውጥ እንዲህ ያለ መካረር፣ እንዲህ አይነት ድክመቶችን ሲነገሩት አሻፈረኝ የሚል የመንግስት ተወካይ ይኖራል ብዬ አልጠብቅም። ስለዚህ ድክመቶቻቸውን በጸጋ የሚቀበሉበት የተሻሻሉትንም ነገሮች ሲመሰገኑ እሱንም እንደ ጥሩ ትምህርት የሚወስዱ የመንግስት ተወካዮች ይሳተፉበታል ብዬ ነው የምጠብቀው። አቶ ያሬድ ኃይለማርያም ስብስብ ለሰብአዊ መብቶች በኢትዮጵያ የሚባለው ድርጅት ዳይሬክተር ናቸው። በመጽሔት ይዘናቸዋል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ካለፈው ዕረቡ ጀምሮ በሐዋሳ ሲካሄድ የቆየው የኢህአዴግ አስራ አንደኛው ድርጅታዊ ጉባኤ ዛሬ በማጠናቀቂያው ቀን የግንባሩን ሊቀመንበርና ምክትል ሊቀመንበር ምርጫ አካሂዷል። በዚህ መሠረት ዶክተር አብይ አህመድ የግንባሩ ሊቀመንበር፣ አቶ ደመቀ መኮንን ደግሞ ምክትል ሊቀመንበር በመሆን ተመርጠዋል። ዛሬ በተካሄደው ምርጫ 177 ሰዎች ድምፅ የሰጡ ሲሆን ዶክተር አብይ 176 ድምፅ በማግኘት ሊቀመንበር በመሆን ተመርጠዋል። ለምክትልነት በተሰጠው ድምፅ ደግሞ አቶ ደመቀ መኮንን 149 ድምፅ በማግኘት ምክትል ሊቀመንበር ሆነው በድጋሚ ተመርጠዋል። ባለፈው መጋቢት ወር ላይ ጉባኤውን አድርጎ የነበረው የኢህአዴግ ምክር ቤት ቀደም ብሎ በፈቃዳቸው ስልጣናቸውን የለቀቁትን የቀድሞውን የግንባሩን ሊቀመንበር አቶ ኃይለ ማርያም ደሳለኝን ለመተካት ባደረገው ምርጫ ነበር ዶክተር አብይ አህመድ ለመጀመሪያ ጊዜ በግንባሩ ሊቀመንበርነት የተመረጡት። ቀደም ሲል እንዳልን በመጽሔት በዚህ ዜና ላይ ወደ ኋላ ማብራሪያ እንሰጣለን። ኢትዮጵያና እንግሊዝ የ176 ሚሊዮን ፓውንድ የድጋፍ ስምምነት ተፈራረሙ። የድጋፍ ስምምነቱ የትምህርት ጥራትና ተደራሽነት እንዲሁም ንግድና መዋዕለ ንዋይን ለማሻሻል የሚውል ነው ተብሏል። ስምምነቱን የተፈራረሙት የኢትዮጵያ የገንዘብና ኢኮኖሚ ልማትና ትብብር ሚኒስትር ደኤታና የእንግሊዝ የአፍሪካ ሚኒስትር ናቸው። በስምምነቱ መሠረት 110 ሚሊዮን ፓውንዱ ለአጠቃላይ የትምህርት ጥራትና ተደራሽነት የሚውል ሲሆን 66 ሚሊዮን ፓውንዱ የኢትዮጵያን እድገትና ኢንቨስትመንትን ለማሳደግ የሚውል ነው ተብሏል። የመጀመሪያው ስምምነት መንግሥት በአፋር በሶማሌና በቤኒሻንጉል ጉሙዝ ክልሎች በአካል ጉዳተኞች ቅድመ መደበኛ የመጀመሪያና ሁለተኛ ደረጃ ትምህርት ቤቶች ጥራትን ለማሻሻል የሚያደርገውን ጥረት ለመደገፍ የሚውል ነው ተብሏል። በሁለቱ ሀገሮች መካከል የተደረሰው ሁለተኛው የስድሳ ስድስት ሚሊዮን ፓውንድ የድጋፍ ስምምነት የኢትዮጵያን የኢንቨስትመንት አስተዳደር ውጤታማነት እንዲሁም የወጪ ንግድ አቅምንና የማምረቻ ዘርፉን ለማሳደግ የሚውል ነው ተብሏል። የአሜሪካ ድምፅ ራዲዮ ጣቢያ ከሐውሳ ቋንቋ አገልግሎት ሰራተኞች መካከል ከግማሽ በላይ የሚሆኑትን ከሥራ እንዳባረረ ወይም የሥራ ዘመናቸው እንዲያበቃ ሐሳብ ማቅረቡን ትላንት አስታውቋል። ቪኦኤ ከዚህ ውሳኔ የደረሰው ግለሰቦቹ ከአንድ የምዕራብ አፍሪካ ሀገር ባለሥልጣን ከአግባብ ውጭ ክፍያ ተቀብለዋል ተብሎ የተካሄደባቸውን ምርመራ ተከትሎ ነው። በፌዴራሉ መንግሥት የሚታገዘው የዜና አገልግሎት ዳይሬክተሯ አማንዳ ቤነት የተወሰደውን እርምጃ አስመልክቶ ጠቅላላ የቪኦኤ ሰራተኞችን በኢሜይል አሳውቀዋል። በፌዴራሉ ሕግና መመሪያ መሠረት 15 የሐውሳ ቋንቋ አገልግሎት ሠራተኞች ከሥራ እንዲሰናበቱ ወይም የሥራ ዘመናቸውን እንዲያበቃ ሐሳብ መቅረቡን ስገልጽላችሁ ጥልቅ ሐዘን እየተሰማኝ ነው ብለዋል ዳይሬክተሯ አማንዳ ቤነት። የአፍሪካ ክፍሉ ዋና ዳይሬክተር አቶ ንጉሴ መንገሻ በበኩላቸው ሲያስረዱ የቪኦኤ ሠራተኞች አግባብነት የሌለው የገንዘብ ክፍያ ከየትኛውም ወገን መቀበል የተከለከለ መሆኑን በግልጽ ይረዳሉ ብለዋል። የቪኦኤ ሀውስ አገልግሎት ቅድሚያ ለናይጄሪያ ሰጥቶ በሚያስተላልፈው ስርጭት በሳምንት 20 ሚሊዮን የኒጀር፣ ጋና፣ ቻድና ካሜሩን አድማጮችን ይደርሳል። የሶማሊያው የሽብርና የሁከት ቡድን አልሻባብ ሁለተኛ ከፍተኛ ባለሥልጣን የነበረው ሙክታር ሮቦ በሀገሪቱ ደቡብ ግዛት ለፕሬዚደንትነት በሚደረገው ውድድር ሊሳተፍ አይችልም ሲል የሶማሊያ መንግሥት ዛሬ አስታወቀ። የሀገር ውስጥ ደህንነት ሚኒስቴር የተባበሩት መንግስታት ድርጅት የጣለውን ማዕቀብ አጣቅሶ ባወጣው መግለጫ ሮቦ በአሁኑ ጊዜ ለፖለቲካ አመራር ቦታ መወዳደር አይችልም ብሏል። የጸረ ሽብር ዓለም አቀፍ ሕጎችን በማክበርና የጸጥታ ጥበቃ ምክር ቤት በሙክታር ሮቦ ላይ የጣላቸው ማዕቀቦች አሁንም እንዳሉ በመሆናቸው በተጠቀሰው ግዛት ለፕሬዚዳንትነት ለመወዳደር ብቁ አይሆንም ሲል የሀገር ውስጥ ደህንነት ሚኒስቴር በመግለጫው አስታውቋል። የዩናይትድ ስቴትስ ቀዳማዊት እመቤት ሜላኒያ ትራምፕ የአፍሪቃ ጉብኝታቸውን በመቀጠል ዛሬ ኬንያ ገብተዋል። ጉብኝታቸው በሕፃናት ደህንነት ላይ ያተኮረ መሆኑ ተገልጿል። ሜላኒያ ትራምፕ ዛሬ የናይሮቢ ብሔራዊ ፓርክንም ጎብኝተዋል። ጉብኝታቸውን እየተከታተለች ያለችው ፓትሲ ውዳኳራ ለቪኦኤ የላከችውን ዘገባ አዳነች ፍስሀየት አቀርባለች። ሜላኒያ ትራምፕ ዛሬ የምስራቅ አፍሪቃዊቷ ሀገር ዝሆኖችንና አውራሪሶችን ለመንከባከብ የምትጠቀምበትን ዘዴ ለማጤን የናይሮቢን ፓርክ እንደ ጎበኙ ተዘግቧል። ጨቅላ ዝሆን በመመገብ ተግባርም ተሳትፈዋል። ሳፋሪ የዱር ሰራዊት ፓርክንም ተመልክተዋል። በማላዊ ጉብኝታቸውም ከሀገሪቱ ቀዳማዊት እመቤት ጋር ከመገናኘታቸው በፊት ከአሜሪካ ዲፕሎማቶች ጋር ተነጋግረዋል። ሜላንያ ትራምፕ ምስጋና አቅርበዋል። ላሳያችሁኝ ድጋፍ ሁሉ አመሰግናለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ይባርካችሁ። ሉሎንጌ ውስጥ ስለ ቀዳማዊት እመቤቷ ጉብኝት የሰሙት ብዙ ባይሆንም የሰሙት አስተያየቶቻቸውን ከመሰንዘር አልተቆጠቡም። ቬሮኒካ ሞኒ፣ ቀዳማዊት እመቤቲቱ ባለቤታቸው ስለ አፍሪቃ ያሉትን ጸያፍ ነገር ለማካካስ የመጡ ይመስለኛል። ስለሆነም ምናልባት ቀስ በቀስ የአፍሪቃ መሪዎችን እምነት ለማግኘት እየሞከሩ ይመስለኛል። ቀዳማዊት እመቤቷ፣ የባለቤታቸውን አይነት እምነት ቢኖራቸው ኖሮ እዚህ የሚመጡ አይመስለኝም። ምናልባትም ለባለቤታቸው መልእክት እያስተላለፉ ይሆናል የአሜሪካን ድጋፍ የሚያስፈልጋቸው ሰዎች እስከሆኑ ድረስ ካደጉትም ሆነ ካላደጉት ጋር ተባብረን የዓለም ሕዝብ አካል መሆን አለብን የሚል መልእክት ለባለቤታቸው እያስተላለፉ ይመስለኛል። ስለሆነም እወዳቸዋለሁ። የፖለቲካ ተንታኝ ቪንሰንት ማኮምቤ ደግሞ የቀዳማዊቷ እመቤት የአፍሪቃ ጉብኝት ባለቤታቸው የቻይናን ተጽዕኖ ከመጻረርና አሸባሪነትን ከመታገል ውጭም በአፍሪቃ ላይ ትኩረት እንዲሰጡ ሊያነሳሳቸው ይችል ይሆናል ብለዋል። ሜላንያ ትራምፕ ወደ ሀገራቸው ከመመለሳቸው በፊት ካይሮንም ይጎበኛሉ። የአፍሪቃው ጉብኝታቸው ብቻቸውን ያደረጉት የመጀመሪያ ዓለም አቀፍ ጉብኝት ነው። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ፕሬዚደንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ዳኝነት በእጩነት ባቀረቧቸው ብሬት ካቫኖ ላይ የሚካሄደውን የክርክር ሂደት ውሳኔ ለመስጠት ዛሬ ድምፅ ሰጥቷል። ሹመታቸውን ለማጽደቅ ወይም ለመጣል የመጨረሻው ድምፅ ቢዘገይ ነገ ይካሄዳል ተብሏል። በተቋማዊው አሰራር መሠረት ሴናተሮች ወይም የሕግ መወሰኛ ምክር ቤቱ አባላት የመጨረሻውን ድምፅ ለመስጠት ሰላሳ ሰዓት ያላቸው ሲሆን ከሪፐብሊካኑ እንደራሴዎች ካቫኖ ላይ የተቃውሞ ድምፅ የሚሰጥ ማን ሊሆን እንደሚችል ቁርጥ ያለ ማረጋገጫ የለም። በሐምሳ አንድ አብላጫ ድምፅ ፓርቲዎቹ በሴኔቱ ያሏቸውን መቀመጫዎች ሲያመላክት፣ እስካሁን ባለው ግን አንደኛዋ ሪፐብሊካን ካቫኖን እንደሚቃወሙ፣ አንድ ዴሞክራት ደግሞ እንደሚደግፏቸው በግርድፉ ይታያል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የ2018 የኖቤል ሰላም ሽልማት ለሁለት የሰብአዊ መብቶች እንዲጠበቁ ከፍተኛ አስተዋጽኦ ላበረከቱ ሰዎች ተሰጥቷል። አንደኛው ኮንጎ ዲሞክራሲያዊ ሪፑብሊክ ውስጥ በተፈጸሙ የአስገዳጅ ወሲብ አመፃዎች ጉዳት የደረሰባቸውን የረዱት የማሕፀን ሐኪም ዴኒስ ሙክዌጌ ናቸው። ሁለተኛዋ ኢራቅ ውስጥ በጽንፈኛው እስላማዊ መንግስት ነኝ በሚለው ቡድን ከተካሄደው የወሲብ ባርነት ያመለጡና የሰብአዊ መብቶች ታጋይዋ የያዚዲ ብሔረሰብ አባል ናዲያ ሙራድ ናቸው። ሙኮጌ በሀገር ውስጥና በዓለም አቀፍ ደረጃ በግጭቶች ወቅት የሚፈጸሙ የወሲብ ጥቃቶችን ለማስቆም በተካሄዱ ጥረቶች ዋና ተምሳሌ ሆነዋል ሲል የኖቤል ሽልማት ድርጅት መግለጫ አውስቷል። ራሳቸው የጦር ወንጀል ሰለባ የነበሩት ሙራድ ደግሞ ጥቃቱ የተፈጸመባቸው ሴቶች ድርጊቱን በሀፍረትና በዝምታ እንዲያልፉ የሚጠይቀውን መመሪያ በድፍረት አጋልጠዋል ሲል መግለጫው አክሏል። የኖርዌይ የኖቤል ሽልማት ኮሚቴ ሊቀመንበር ቤሪት ራይስ አንደርስን ዛሬ በስቶክሆልሙ ስነ ስርዓት ላይ ሲናገሩ እንዲህ ብለዋል። ኖቤል ኮሚቴ The Nobel Peace Prize for 2018 to Dennis Mukwege and Nadia Murad for their efforts to end the use of sexual violence as a weapon of war and armed conflict. ከፍተኛ አስተዋጽኦ ላበረከቱት ለዴኒስ ሙክዌጌ እና ለናዲያ ሙራድ እንዲሰጥ ወስኗል። የማህፀን ሐኪሙ ዴኒስ ሙክዌጌ እና የሰብአዊ መብቶች ታጋዋ የያዚድ ብሔረሰብ አባል ናዲያ ሙራድ ከ2018ቱ የኖቤል ሰላም ሽልማት ጋር ለእያንዳንዳቸው የ1 ሚሊዮን 100 ሺህ ዶላር ቼክ ተቆርጦላቸዋል። በመጨረሻም የፈረንሳይ ፖሊስ የጠፉትን ሜን ሆንግዌይ የተባሉ ቻይናዊ ከፍተኛ የኢንተርፖል ባለሥልጣን ጉዳይ አስመልክቶ ምርመራ መጀመሩን አስታውቋል። የኢንተርፖል ዋና መስሪያ ቤት በሚገኝበት በፈረንሳይ ከተማ በሊዮን የሚኖሩት ባለቤታቸው ሜንግ ሆንግዌይ ወደ ቻይና ከሄዱ ከመስከረም አጋማሽ ወዲህ ስለ እርሳቸው የሰሙት ነገር እንደሌለ ለፖሊስ ተናግረዋል። ቀድሞ በቻይና የህዝብ ደህንነት መስሪያ ቤት ምክትል ሚኒስትር የነበሩት የ64 ዓመቱ ሜንግ ኢንተርፖልን ለአራት ዓመታት እንዲመሩ የተመረጡት እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ ም መሆኑ ተገልጿል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎሄርስ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ መስከረም 25 2011 ዓ.ም ምሽት ፕሮግራም ነው። የደብረ ማርቆስ ከተማ ነዋሪዎች የኤርትራውያን ጎረቤቶቻቸውን ንብረት መልሰው አስረከቡ። ምንም አይነት ቤቱ ሳይነካ ያው ከዚህ በፊት ብኬሪ ራሷ ሻይ የምጠጣባት የነበረች ብኬሪ ተሰቅላ ነው ግርግዳ ላይ ያገኘኋት። አንድ ነገር ሳይነካ የደብረ ማርቆስ ህዝብና የአካባቢ የቀበሌ ሰባት ነዋሪዎች በደንብ ተንከባክበው አቆዩልን ቤቱን። አቶ ተስፋ ሚካኤል ግደይ ወደ ደብረ ማርቆስ ሰሞኑን የተመለሱ ኤርትራዊ ናቸው። የአቶ ተስፋ ሚካኤል አብረው አደግ የሆኑ የደብረ ማርቆሱ ኢትዮጵያዊ አቶ አይን አዲስ ፈቃዱም የሚሉት አለ። ሳያውሉ ሳያድሩ እኛም ብለው ነው የመጡት ሀብት ንብረት እኮ አፍርተዋል አላቸው። ከዚህ የሚፈልጉት ነገር የለም። ህዝብ የፈለጉት ወንድምነትን ነው። ስለዚህ እግዚአብሔር የተመሰገነ ይሁን። የአካባቢያቸውን ህብረተሰብ እልል ብሎ አልቅሰው እንደሸኛቸው እልል ብሎ ተቀብሏቸዋል። ሁለቱንም በምሽቱ ዘገባ ይዘናቸዋል። አሁን የእለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የእለቱ አብይ ርዕስ ይቀርባል። ኢትዮጵያ ውስጥ የተጀመረው ለውጥ እንዲጠናከርና የሕግ የበላይነት እንዲከበር ወጣቶችና ሴቶች የድርሻቸውን እንዲወጡ ገዢው ፓርቲ ኢህአደግ ጥሪ አስተላልፏል። ሐዋሳ ላይ ያካሄደውን አስራ አንደኛውን ድርጅታዊ ጉባኤውን ዛሬ ያጠናቀቀው ኢህአደግ ሀገሪቱ ገብታበታለች ያለው ለውጥ እንዳይቀለበስና እንዲቀጥልም ለማድረግ ተሳታፊዎቹ ኃላፊነት እንዳለባቸው በመዝጊያው ላይ ባወጣው የአቋም መግለጫ አሳስበዋል። ከተሳታፊዎቹ 177 ልዑካን በ176 ድምፅ ዶክተር አብይ አህመድን የድርጅቱ ሊቀመንበር አቶ ደመቀ መኮንንን ደግሞ በ149 ድምፅ ምክትል ሊቀመንበር አድርጎ በድጋሚ የመረጠ ሲሆን ሁሉም ኢትዮጵያዊ የሚሳተፍበት አንድ ሀገራዊ ፓርቲ ለመመስረት ጥረት መጀመሩንም ድርጅቱ ጠቁመዋል። ሙክታር ጀማል ከሐዋሳ ዘገባ ልከዋል። ለሶስት ቀናት ሐዋሳ ሲካሄድ የነበረው አስራ አንደኛው የኢህአዴግ ጉባኤ ዛሬ የድርጅቱን ሊቀመንበር እና ምክትል ሊቀመንበር በመምረጥ ፍጻሜውን አግኝቷል። በጉባኤው ሂደት ላይ ከአባላቶች በተጨማሪ ታዛቢዎችም የተሳተፉ ሲሆን የምርጫው ሂደት ምን ይመስል ነበር ብዬ ከጠየኳቸው ታዛቢዎች አንደኛው ይህንን ነግሮኛል። ስሜት ደሳለኝ ኃይሉ ይባላል። ያው በጥበብ ዘርፍ ውስጥ ነው ያለሁትኝ የተሳተፍኩት በታዛቢነት ነው። ሂደቱ በጣም ግልጽ ነው ያደረጉት። ሌላ የተለየ ነገር ዶክተር አብይ ሀሳብ አቀረበ። ታዛቢዎች እንዳሉ እዚሁ እንዳለ። ሌላ ጊዜ ለካ ወጥቶ ነው ታዛቢው ወጥቶ። ቁጭ ብላችሁ ሲመረጥ አያችሁ። ላይቭ አየን ላይቭ፣ ሁሉንም እስከ መጨረሻው። እንደውም ለሻይ የወጡም አሉ። የፈለጉ የፈለገም ቁጭ ብላችሁ ዩ ተባለ። ሶስት ሰዎች ተጠቆሙ። ዶክተር አብይን አቶ ሚሊዮን የሚባል የደቡብ ሰው ይመስለኛል፣ እሱ ጠቆመው አስመራጭ። አቶ ደመቀ መኮንንን ደግሞ አቶ ለማ መገርሳ ጠቆሙ። እንደገና ደግሞ ዶክተር ደብረ ጽዮንን አቶ ገዱ ጠቆሙ። የምርጫ ሂደቱን በተመለከተ ምርጫውን የሚያስፈጽም ኮሚቴ የተቋቋመ ሲሆን ውጤቱ በሚስጥር ሲሰጥ እንደነበረም ተነግሯል። ይህንን ሲያከናውኑ የነበሩ የኮሚቴው ተወካዮች የፌዴራል አቃቤ ሕጉ አቶ ብርሃኑ ፀጋዬ እና የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ ዳግማዊት ሞገስ ለታዳሚዎቹ ውጤቱን አሳውቀዋል። አቶ ብርሃኑ ፀጋዬ ውጤቱን ሲገልጹ፣ አዳራሹ በሙሉ በጭብጨባ እና በዋይታ በእንዲህ አይነት መልኩ ነበር ያስተናገደው። እጃችን ላይ የደረሰው ውጤት ገለጽላቸዋል ማለት ነው። የመጀመሪያው ለሊቀመንበርነት መቶ ሰባ ሰባት ከተሰጠው ድምፅ ውስጥ መቶ ሰባ ስድስት ለዶክተር አብይ አህመድ ሰጥተዋል። በውጤቱ ዶክተር አብይ አህመድ አብላጫውን ሙሉ ሊባል የሚችል ውጤት አግኝተው የተመረጡ ሲሆን የኢህአዲግ አባላት በውጤቱ ምን እንደተሰማቸው ከድርጅቱ ሊቀመንበር የሚጠብቁትና አብረው የሚሰሩት ምንስ እንደሆነ ጠይቂያቸዋለሁ። እነሱም ይሄንን የነገሩኝ ሊቀመንበርና የምክትል ሊቀመንበር ምርጫው በኢህአዴግ ደረጃ በምክር ቤት አባላት የተፈጸመ ነው። በሚስጢር ድምጽ ነው። ዲሞክራሲያዊ ነበረ። በምርጫ አስፈጻሚዎችም ተመርጦ እያንዳንዱ ነገር ውጤቱ እየተነገረበታለ ከውጤቱ በፊት በጉባኤያችን ሂደት ውጭ ላይ በሶሻል ሚዲያ የሚራገቡ የነበሩት ነገሮች በተለይ ምክትል ሊቀመንበር ላይ ሌላ አካል እንደሚመረጥ እንደዚህ እየራሳቸውም በፌስቡክ ይናገሩ ነበር። ህዝቡም በጉጉት የሚጠብቀው ውጤት ነበር። ሲታይም ህዝቡ በጉጉት የጠበቀው ውጤት ነው። አሁን ላይ ተፈጻሚ የሆነው የምርጫው ሂደት በተለይ በጣም ዴሞክራሲያዊ ነበር። ከተሳታፊ ውስጥ ሁሉንም ድምጽ ስላገኙ የስራቸውን ውጤትና ይዘው የመጡት ሀሳብ ተደማጭነትና ተቀባይነታቸው ስለሆነ በጣም ይገባቸዋል። ምናልባት ቢኖር ቢጨምርላቸው ባይ ያንሳቸዋል፣ እና ደስተኛ ነኝ። በምርጫው ውጭ ሀገር ሆነው ከዚህ ቀደም የነበረ የኢህአዴግንና የመንግስትን ችግሮች ሲነቅፉ የከረሙ አሁን በሀገር ውስጥ ተገኝተው ታዛቢ ሆነውም የተሳተፉ ዶክተር ብርሃነ መስቀል አንደኛው ናቸው። ዶክተር ብርሃነ መስቀል አሁን ያዩት በተለይ በትዝብቱ የታዘቡት የተለየና የማይታመን መሆኑን ነግረውኛል። በአሁን ጊዜ እንደምናየው ኢህአዴግ በተለይ ተቃዋሚዎች ሲያነሱ ከነበሩት ሀሳብ መስማማቱ ለየት የሚልና የሚያስደንቀውም ነው ሲሉ እንግዲህ እኛ ለረጅም ጊዜ ኢህአዴግ ላይ ድንጋይ ስንወረውር የነበርን ን ውስጥ ገብተን ደግሞ የህዝብ ስሜት የህዝብ የልብ ትርታ የሆኑ በተለይም በኦሮሞ ፕሮቴስትና በአማራ ሬዚስታንስ ሲነሱ የነበሩ ጥያቄዎች በግሀድ እዚህ ቀርበው ሲወያዩበትና ያንንም ደግሞ እኛ በማህበራዊ ሚዲያም በኢንዲፔንደንት ሚዲያዎችም ቪኦኤን ጨምሮ ስናቀርብ የነበራቸውን ሀሳቦች እዚህ የኢህአዴግ የውስጥ ሰዎችም ጭምር በዚያው መንፈስ በዚያው ጉልበት ሲወያዩ ስናይ ውስጥና ውጪው አንድ እየሆነ ነው ብለን ነው ያየ። ነው በዚሁ እንዲቀጥሉ ነው እንግዲህ ተስፋችን። ኢህአዲግ በዛሬው ዕለት ሰባት ነጥብ ያለው የአቋም መግለጫ ያሳወቀ ሲሆን የነዚህ አቋም መግለጫ ከዚህ ቀደም ባለፉት ሁለት ቀናቶች ሲወያይበት የነበረ ያያቸው ነጥቦችም መሆኑን ተናግረዋል። ድርጅቱ እንዳለፉት ስኬቶች ከቆጠራቸው ውስጥ ፍርደኞች በነፃ መልቀቁ የነበረውን የዲሞክራሲ ምህዳር መጥበብ ማስፋቱ፣ አልፎም የተለያዩ ድርጅቶች ወደ ሀገር ገብተው በሰላም እንዲንቀሳቀሱ መደረጉ እንደ በጎ ተግባር ተቆጥረውለታል። በኢትዮጵያና በኤርትራ መካከል የነበረውን ችግር በመፍታት በመንግስት ደረጃም ሆነ በህዝብ ለህዝብ ግንኙነቱ እንዲታደስና እንዲቀጥል መደረጉ አመርቂና ትልቅ የዲፕሎማሲ ስራ ሲባል ተሞካሽቷል። በአማራ ክልልና ሱዳን መሀል ያለውን የድንበር ጉዳይ በተመለከተ የሁለቱን ህዝብ ማህበራዊ ችግሮችን በማያናጋና ችግር ውስጥ በማያስገባ መንገድ በመርህ እንደሚፈታም በአቋም መግለጫው ተነግሯል። የኢህአዴግ አቋም መግለጫ የመልካም አስተዳደር ችግሮች፣ የዜጎች መፈናቀልና ሰብአዊ ድርጊቶች ጭምር እየተከናወኑ መሆኑን የመንጋ ፍትህ መፈጸምንና ሌሎችን እንደ ተግዳሮት አስቀምጧቸዋል። የአቋም መግለጫውን ያነበቡት አቶ ንጉሱ ጡላሁን እነዚህን ጉዳዮች አንስተዋል። የዜጎች ሞትና መፈናቀል እንዲሁም ከቦታ ቦታ ተዘዋውሮ በነፃነት የመስራት ህገ መንግስታዊ መብቶች ሲታሱ ይስተዋላል። በመሆኑም እነዚህ ችግሮች ከስራ መሰረታቸው መነቀል የሚገባቸው ችግሮች በመሆናቸው የማንነትም ይሁን የአስተዳደር ወሰን ጥያቄዎች የሚመለከታቸውን ህዝቦች ነጻ ፍላጎትን ከግምት ውስጥ ማስገባ በህገ መንግስታዊና ዲሞክራሲያዊ አግባብ እንዲፈቱ የዜጎች የትም ቦታ ተዘዋውሮ የመኖር የመስራት፣ በቋንቋቸው የመማርና የመዳኘት ወግና ባህላቸውን የማሳደግ ተገቢውን እውቅናና ውክልና የማግኘት መብት፣ ሀብት የማፍራት ህገ መንግስታዊ መብቶቻቸውን እንዲከበሩ እንዲሁም ብሔራዊ ማንነትና ሀገራዊ አንድነት ሳይነጣጠሉ እንዲከበሩ አበክረን እንሰራለን። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከሐዋሳ። አመሰግናለሁ ሙክታርን ለዘገባው። የኢህአደግ 11ኛ ድርጅታዊ ጉባኤውን ዛሬ ቢያጠናቅቅም ይፋዊ የሆነ የመዝጊያው ሥነ ሥርዓት ነገ አስተናጋጁ ክልል በሚያካሂደው ባህላዊ ዝግጅቶችና በሌሎችም እንግዶቹን የመሸኘት ክንዋኔዎች እንደሚፈጸም የጉባኤው ቃል አቀባይ ማምሻውን ገልጸውልናል። መጽሔት ነው እያደመጣችሁ ያላችሁት ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በየአራት ዓመቱ ለሚካሄደው የተባበሩት መንግሥታት ድርጅት የሰብአዊ መብቶች ምክር ቤት የኢትዮጵያን የመብቶች አያያዝ ሁኔታ ለመገምገም የሚያስችል ሰነድ ቀርቧል። ሰነዱን ያቀረቡት ሲቪክስ፣ አርቲክል 19 ማለት አንቀጽ 19፣ ሲፒጄ፣ ዲፌንድ ዘ ዲፌንደርስ፣ ፔን ኢንተርናሽናል፣ አክሰስ ናው፣ ኢመድህ እየተባሉ የሚጠሩትን የሚጨምሩ ዘጠኝ ዓለም አቀፍና የሀገር ውስጥ የሰብአዊ መብቶች ተሟጋች ድርጅቶች ናቸው። ከመካከላቸው አንዱ የሆነውን ስብስብ ለሰብአዊ መብቶች በኢትዮጵያ የሚባለውን ድርጅት ዳይሬክተር አቶ ያሬድ ኃይለ ማርያምን ጽዮን ግርማ አነጋግራለች። በየአራት አመቱ በሚካሄደው የተባበሩት መንግስታት የሰብአዊ መብት ምክር ቤት መድረክ ላይ ኢትዮጵያ ለሶስተኛ ጊዜ ተሳታፊ ሆና ትቀርባለች። በዚህ ጉባኤ ላይ ውይይት የሚደረገው ከአንድ መቶ ዘጠና ሰባት በላይ የአለም ሀገሮች መካከል እንደሆነ ከዚህ ቀደም የነበሩት ውይይቶች ያሳያሉ። አገራቱ የሰብአዊ መብት አያያዛቸውን በሚመለከት ሪፖርት የሚያቀርቡበት እንዲሁም የሚቀርብባቸውን ወቀሳና ትችት አዳምጠው የሚያሻሽሉትን አሻሽላለሁ የሚሉበት፣ ያልተስማሙትን ደግሞ ምክንያታቸውን ገልጸው አለመስማማታቸውን የሚያስረዱበት ስብሰባ ነው። አገራቱ እንዲያሻሽሉ የሚነገራቸውን ምክረ ሀሳብ የሚቀርበው በሰብአዊ መብቶች ዙሪያ የሚሰሩ ድርጅቶች አጠናቅረው በሚያቀርቡት ሪፖርት መሰረት ነው። ከዚያም እንግዲህ ከአራት ዓመት በኋላ ተመልሰው ሲመጡ አሻሽለው እንደሆነም ወይም ደግሞ የባሰ ሁኔታ ተፈጥሮ እንደሆነ ይተያያሉ፣ ይገማገሙበታል እና ከአራት ዓመት በኋላ ዘንድሮ ለሚደረገው ሪፖርት ዘጠኝ የሚሆኑ ድርጅቶች ኢትዮጵያን በተመለከተ ሰነድ አደራጅተው አቅርበዋል። ከነዚህም ውስጥ አንዱ መቀመጫውን ብራስልስ ያደረገ ስብስብ ለሰብአዊ መብቶች በኢትዮጵያ የተሰኘ ድርጅት ይገኝበታል። ና ዳይሬክተሩ አቶ ያሬድ ኃይለማርያም ስለቀረበው የሰነድ ይዘትና ተያያዥ ጉዳዮች ነው ላነጋግሮት በስል ስልክ መስመር ላይ የሚገኙት የሚታወቁ በሰብአዊ መብት ላይ የሚሰሩ ድርጅቶች በዛ ያሉበት ስብስብ ነው። አቶ ያሬድ በዚህ በተባበሩት መንግስታት የሰብአዊ መብት ምክር ቤት ጉባኤ ላይ ኢትዮጵያ ለሶስተኛ ጊዜ ነው የምትቀርበው። ሁለት ጊዜ በቀረበች ጊዜ በሰብአዊ መብት ጉዳይ አያያዞች ላይ ጠንከር ያሉ ትችቶች ተሰንዝረውባት ነበር፣ የተወሰኑትን ተቀብላ፣ የተወሰኑትን ደግሞ ሳትቀበል እንዲያውም የማስታውሰው በሁለት ሺ አስር ላይ ስትሳተፍ ሰብአዊ መብት ጉዳዮችን በሚመለከት አንድ መቶ ሃምሳ ዘጠኝ ጉዳዮች እንድታሻሽል ተነግሯት ዘጠኙን ተቀብላ ሌላውን ግን ሳትቀበል እንደቀረች ሲዘገብ ቆይቷል። ና አሁን እንግዲህ ይሄ ከነዚህ በኋላ ለሶስተኛ ጊዜ የምታቀርቡት ነውና በማሻሻል ደረጃ አሻሽላለች ብላችሁ የገመገማችሁት የሰብአዊ መብት ሁኔታ አለ በዚህ ሰነድ ላይ? አዎ ኢትዮጵያ በሁለተኛው የግምገማ ጊዜ ወደ መቶ ሰላሳ ሶስት የሚሆኑ አስተያየቶችና ምክር አዘል ማሳሰቢያዎች ተሰጥቷታል። እኛ ያተኮር ነው በተወሰኑት በፖለቲካና በሲቪክ መብቶች ላይ ስለሆነ በአርባ ዘጠኙ ላይ ነው ትኩረት አርገን የሰራ ነው። አብዛኛው ከዚህ ከኢኮኖሚ ከማህበራዊ ከባህል መብቶች ጋር በተያያዙ የቀረቡባትን አብዛኛዎቹን አስተያየቶች የመቀበል አዝማሚያ አለ በእነዚህኛዎቹ ላይ። የተወሰኑ ለውጦች አይተናል። የፖለቲካ እስረኞች እንዲለቀቁ ተደጋግሞ የቀረበው ጥያቄ አሁን በቅርቡ በሀገሪቷ በታየው የፖለቲካ ለውጥ ምክንያት መልስ አግኝቷል። አብዛኛዎቹ የፖለቲካ እስረኞች ተፈተዋል። ሁለተኛ የፖለቲካ ምህዳሩ በተወሰነ ደረጃ ክፍት እንዲሆን እድል ተፈጥሯል። የመንግስት ባለፉት አመታት የጸረ ሽብር ህጉን መጠቀሚያ በማድረግ የሀሳብን የማግለ የመግለጽን ነጻነት ያፍን ነበር። ጋዜጠኞች በዛ ህግ ይከሰሱ ይታሰሩ ነበር። የፖለቲካ ፓርቲ አመራሮች ተመሳሳይ ችግር ይገጥማቸው ነበር። ያ እንዲቆም የቀረበው ጥሪ በተወሰነ ደረጃ ህጉ ገና ባይሻሻልም ግን በዛ ህግ ምክንያት የታሰሩ ጋዜጠኞች፣ የተከሰሱ ጋዜጠኞች፣ የፖለቲካ አመራሮች ተፈተው እንደውም ሽብርተኛ የተባሉ ድርጅቶች ሁሉ ያ የተለጠፈባቸው ስም ሁሉ እንዲነሳ ተደርጓል እና እነዚህ እነዚህ ነገሮች እንደ በጎ መሻሻል አድርገን ገልጸነዋል። ሌላው ደጋግሞ ይቀርብ የነበረው ጥያቄ የጸረ ሽብር ህጉ፣ የበጎ አድራጎት ድርጅቶችን የሚመለከተው የማህበራት ህግ የሚዲያ ህጉ ጭምር እንዲሻሻሉ እንዲለወጡ ድጋሚ ማሳሰቢያ ሲቀርብ ባለፉት ግምገማዎች ኢትዮጵያ አልቀበልም ትል ነበረ። አሁን በለውጡ ዶክተር አብይ ጠቅላይ ሚኒስትሩ በአደባባይ ወጥተው እነዚህ ህጎች እንዲሻሻሉ እንጥራለን ብለዋል። ይሄንን ህግ ሊገመግም የሚችል አንድ ኤጀንሲ ማቋቁመው ስራ እየተሰራ ነው። ይሄ እንደ በጎ ጅምር ነው ብለን ይሄንንም ጠቁመናል። እንዳሉት ቀደም ብለው እንደጠቀሱት የተሻሻሉ ያላችኋቸውን አካታችኋል ያልተሻሻሉ ተመልሳ እንግዲህ ከአራት ዓመት በኋላ ኢትዮጵያ በዚህ ጉባኤ ላይ ስትገኝ አሻሽላ መቅረብ ይገባታል ብላችሁ ያቀረባችሁት በምክር ሀሳብ ደረጃ የጠቆማችሁት ምንድን ነው? በምክር ሀሳብ ደረጃ የጠቆምናቸው ነገሮች በጎ አድራጎት ድርጅቶች የሚተዳደሩበት ህግ በአስቸኳይ እንዲሻሻል፣ ይሄ ህግ በስራ ላይ በዋለበት ጊዜ ውስጥ ፍቃዳቸውን የተነጠቁ ያለ አግባብ ስራቸውን እንዲያቆሙ የተደረጉ በመብት ጉዳይ ላይ ይሰሩ የነበሩና በዚህ ህግ ምክንያት ወደ ሌላ አቅጣጫ እንዲያተኩሩ የተደረጉ ድርጅቶች ሁሉ በአስቸኳይ ወደ ነበሩበት መደበኛ ስራቸውን እንዲሰሩ ፍቃዳቸውን ተነጥቆ ከሆነ እንዲመለስ ማሳሰቢያ አቅርበናል። ሁለተኛ የጸጥታ ሀይሎች አሁንም ጭምር አሁን በቅርብ ጊዜ በአዲስ አበባ ውስጥ በተደረገ ሰልፍ ላይ ሰዎች ተገለዋል። ጋምቤላ ላይ ሰዎች ተገለዋል። ስለዚህ ይሄ ሀሳባቸውን አደባባይ ወጥተው የሚገልጹ ዜጎችን አላስፈላጊ የሆነ ኃይል በመጠቀም የማጥቃቱ የጸጥታ ኃይሎች እርምጃ በአስቸኳይ እንዲቆም፣ እነዚህ የጸረ ሽብር ህጉ የሚዲያ ህጉ ጨምሮ ሌሎችም በዜጎች መብት ላይ ማዕቀብ የሚጥሉ እና ኢትዮጵያ በዓለም አቀፍ ደረጃ የታጣሉባትን ግዴታዎች ሰብአዊ መብትን በማክበር ደረጃ የተጣሉባትን ግዴታዎች እንዳታከብር እንቅፋት የሆኑ ህጎች በአስቸኳይ እንዲሻሻሉ ጠይቀናል። በሰብአዊ መብት ተሟጋቾች ላይ የሚደረጉ ወከባዎች አሁንም አልፎ አልፎ ይታያሉ። እነዚህ መቆም አለባቸው። እነዚህም አሳ አቶ ያሬድ እንግዲህ እንደሚታወሰው ቀደም ሲል የነበረው ሁለቱ ላይ ኢትዮጵያ ጠንካራ ወቀሳ በሀገራቱ በመሪዎቹም በጥያቄ በሚነሳበት ጊዜ ጠንካራ ወቀሳ ቀርቦባት በምላሹም የተካረሩ ውይይቶች እንደነበሩ ይታወሳል ና አሁን ደግሞ እንግዲህ በመግቢያው ላይ ያን ጊዜ ከተነሱት ውስጥ በተለይ እስረኞችን መፍታት ተቃይ ተግባራት መፈጸም እንደዚህ መቆም፣ ተሻሻሉ ያሏቸው ነጥቦች አሉ እና በዚህኛው ስብሰባ ምን ምን ይጠብቃሉ? እንግዲህ ያኔም ነገሮቹ እንዲካረሩ ያደረገው በወቅቱ የነበረው የመንግስት ባህሪ ነው። በዓለም አቀፍ ደረጃ በማስረጃ ተደግፎ እንዲህ አይነት ችግር አለብህ ሲባል አያገባችሁም፣ የውስጥ ጉዳይ ነው፣ ይህን አንቀይርም፣ ኢትዮጵያ ውስጥ በሰዎች ላይ የማሰቃየት ተፈጽሟል ሲባል አልተፈጸመም ብለው ይከራከሩ የነበሩ ትንሽ አይን ያወጣ የሚመስል ራስን ያለ አግባብ ያለ ቦታው የመከላከል ስሜት ነበር እና አሁን ባለው የመንግስት ባህሪና ለውጥ እንዲህ ያለ መካረር፣ እንዲህ አይነት ድክመቶችም ሲነገሩት አሻፈረኝ የሚል የመንግስት ተወካይ ይኖራል ብዬ አልጠብቅም። ስለዚህ ድክመቶቻቸውን በጸጋ የሚቀበሉበት የተሻሻሉትንም ነገሮች ሲመሰገኑ እሱንም እንደ ጥሩ ትምህርት የሚወስዱ የመንግስት ተወካዮች ይሳተፉበታል ብዬ ነው ምጠብ የስብስብ ለሰብአዊ መብቶች በኢትዮጵያ ዳይሬክተር አቶ ያሬድ ኃይለማርያም በ በአሜሪካ ድምጽ ስም አመሰግናለሁ። እኔም እድሉን ስለሰጠሽኝ አመሰግናለሁ። ወደ ተከታዩ ዘገባ እናልፋለን። ለዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኝነት የታጩትና የሁለተኛ ደረጃ ተማሪዎች ሳለን ጾታዊ ጥቃት ፈጽሞብኝ ነበር ባሏቸው ዶክተር ክሪስቲን ብሌዚ ፎርድ በቀረበባቸው ክስ ምክንያት የሲመታቸው መጽደቅ ሲጓተት የቆየው ብሬት ካቫኑ ጉዳይ በሕግ መወሰኛ ምክር ቤቱ ድምፅ ሊሰጥበት ለነገ ተቀጥሯል። ምክር ቤቱ ለውሳኔው ዛሬ ድምፅ ይሰጣል ተብሎ ተጠብቆ የነበረ ቢሆንም በእጩ እና በቀረቡባቸው ክሶች እንዲሁም ቀደም ሲል ካቫኖ በምክር ቤቱ ፊት ቀርበው ከሰጡት ቃል ጋር በተያያዘ የተነሱ ጭቅጭቆች ዛሬ እንዲዘጉ ሴናተሮቹ በአምሳ አንድ ድምፅ ወስነው ድምፃቸውን ለነገ ለመስጠት ቆርጠዋል። ጂል ክሬግ ከሴኔቱ ያጠናቀረችው ዘገባ አለ። ቆንጅታ እየታቀርበዋለች ከተለያዩ የዩናይትድ ስቴትስ አካባቢዎች ወደ ዋሽንግተን የተጓዙት ተቃዋሚዎች ጠቅላይ ፍርድ ቤት ደጃፍ ተሰባስበው የፕሬዝደንት ዶናልድ ትራምፕን እጩ የጠቅላይ ፍርድ ቤት ዳኛ አውግዘዋል። ቴሪና ፔሪ የዋሽንግተን ዲሲ ነዋሪ ናቸው። I don't believe that Brett Kavanaugh's confirmation ብሬት ካቫናው ሹመታቸው ጸድቆ ለእድሜ ልክ የጠቅላይ ፍርድ ቤት ዳኛ ቢሆኑ ሴቶችን የሚጠቅሙት ነገር አለ ብዬ አላምንም። ካቫና የፌዴራል ፍርድ ቤት ዳኛና በቀድሞ ፕሬዚደንት ጆርጅ ደብልዩ ቡሽ አስተዳደር ዘመን የዋይት ሐውስ ባልደረባ የነበሩ ናቸው ፕሬዚደንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ዳኝነት አጭተዋቸው በሕግ መወሰኛው ምክር ቤት የሹመታቸው ማጽደቂያ ሸንጎ ሂደት ላይ ሳሉ ነው። ፕሮፌሰር ክሪስትን ብሌዚ ፎርድ በአንድ ግብዣ ላይ እንደ ኤሮፓውያን አቆጣጠር በ1982 ወሲባዊ ጥቃት አድርሰውብኛል ብለው የከሰሷቸው ካባና ክሱን አጥብቀው ሲያስተባብሉ ቆይተዋል። የመወሰኛ ምክር ቤቱ ሪፐብሊካን አባላት ታዲያ ክሱን በህዳር ወር የሚካሄዱት ምርጫዎች ሳምንታት ሲቀራቸው ዲሞክራቶች ያውጠነጠኑት የፖለቲካ ደባ ነው በማለት ሲኮንኑ ቆይተዋል። የመወሰኛ ምክር ቤቱ ብዙሃን ሪፐብሊካን መሪ ሚች መኳነል መወሰኛ ምክር ቤቱ ከመሰረቱ ከአሜሪካዊነት ውጭ ለሆነ ተግባር ምሳሌ የሚሆን ድርጊት መፈጸም የለበትም። ዳኛ ካቫናው ከሳቸው የዳኝነት ፍልስፍና ጋር የማይስማሙ ስላሉ ብቻ መሠረታዊ ፍትሕ ሊነፈጉ አይገባም። የፌዴራሉ ምርመራ ቢሮ ኤፍቢአይ የዳኛ ካቫናን ታሪክ በተመለከተ ያካሄደውን ምርመራ ውጤት ለመወሰኛ ምክር ቤቱ አቅርቧል። አንዳንዶች ምርመራው በቂ ጥልቀት ያለው አልነበረም ብለው አማረዋል። ዴሞክራቷ ሴኔተር ዳያን ፋይንስታይን አንዷ ናቸው። እንደሚመስለኝ ያልተሟላ የምርመራ ውጤት ነው። ምናልባትም በዋይት ሀውስ ገደብ ተደርጎበት ሊሆን ይችላል። አላውቅም። በእርግጠኝነት የሚታወቀው ነገር ዋይት ሀውስ በሚሊዮኖች የተቆጠሩ የዳኛ ካቫኗን ሪከርድ የያዙ ሰነዶች እንዳይታዩ ከልክሏል። ጠቅላይ ፍርድ ቤቱ ደጃፍ ተቃውሟቸውን ሲገልጹ የነበሩት ሰልፈኞች ሴኔተሮቹ የወሲባዊ ጥቃት ሰለባዎች የሚናገሩትን እንዲያምኑ፣ በዚያም መሰረት ድምፃቸውን እንዲሰጡ ሲወተውቱ ቆይተዋል። የሜሪላንድ ነዋሪዋ ሳራ በርገስ ሴናተሮች ደግሞም ተወካዮቻችን ሁሉ ለወሲብ ጥቃት በእኚህ ሴት ላይ ለተፈጸመው ብቻ ሳይሆን በብዙ አሜሪካውያን ሴቶች ላይ የሚደርስ ነውና ተገቢውን ትኩረት እንዲሰጡ እፈልጋለሁ። በትናንቱ የተቃውሞ ሰልፍ ላይ የነበሩት ታዲያ ሴቶች ብቻ አልነበሩም። ከአላስካ ተጉዘው የተሳተፉት ማይክል ኪንግ እንዲህ ሲሉ አስተያየታቸውን ሰጥተዋል። ይህ ጉዳይ እንዲሰማ ሀገራችንን የሚያዳክሙ ሴቶችን ጉዳት ላይ የሚጥሉ ለዜጎች ሁሉ የመቆም ኃላፊነት የማይጠብቁ ሰዎች እየገቡ መሆናቸውን ለመረዳት የግድ ሴት መሆን አያስፈልግም። የዳኛ ካቫና ደጋፊዎችም በጋዜጣዊ ጉባኤዎች እና በሕዝባዊ ስብሰባዎች አማካይነት ለእጩ ተሿሚው ያላቸውን ድጋፍ እና እንደሚተማመኑባቸው ሲገልጹ ቆይተዋል። ዛሬ የህግ መወሰኛ ምክር ቤቱ በብሬት ካቫኗ እጩነት ላይ የሚካሄደው ክርክር ውሱን እንዲሆን በጠባብ የድምፅ ብልጫ ውሳኔ ያሳልፈዋል። ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት እየተላለፈላችሁ ያለውን ስርጭት ነው እየተከታተላችሁ ያላችሁት፣ ክቡራትና ክቡራን አድማጮች። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችን በቀላሉ ማግኘት ትችላላችሁ። የምሽቱን ዝግጅት እያስተናገድናችሁ ያለ ነው ሰሎሞን አባትና እኔም ሰለሞን ክፍሌ ነኝ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ቮይቴክ ዞርኒያክ። የወይብና ማህበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው ነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። አሁን ከምሽቱ ሶስት ሰዓት ከሰላሳ ስድስት ደቂቃ ሆኗል አዲስ አበባ ላይ። ወደ ተከታዩ ቅንብር እናልፋለን። የቀድሞ ጎረቤታሞች መገናኘት በደብረ ማርቆስ ያለፈው የኢትዮጵያና የኤርትራ ግጭት ከመጀመሩ በፊት ደብረ ማርቆስ ከተማ ውስጥ ይኖሩ የነበሩ ኤርትራውያን ከሀገር እንዲወጡ ሲደረግ ጥለውት የሄዱትን ሀብትና ንብረታቸውን የከተማይቱ ነዋሪዎች ሰሞኑን መልሰው ማስረከባቸው ታውቋል። ዝርዝሩን አስቴር ምስጋናው ልካለች። ነገሩ እንዲህ ነው። አቶ ተስፋ ሚካኤል ግደይ ገና የስምንት ዓመት ታዳጊ እያሉ ነበር ከአስመራ ወደ ደብረ ማርቆስ የመጡት። የልጅነት፣ የወጣትነት ብሎም የጉልምስና ጊዜያቸውን በጥሩ ማህበራዊ መስተጋብር ከደብረ ማርቆስ ከተማ ነዋሪ ጋር አሳልፈዋል። ውሎ አድሮ ግን በ1990 ዓ ም በኢትዮ ኤርትራ ጦርነት ምክንያት ወደ ኤርትራ ይሰደዳሉ። ያኔ የከተማዋ ነዋሪ አንብቶ ነበር የሸኛቸው። ዛሬም ከ20 ዓመት በኋላ አንብቶ ተቀበላቸው። ንብረታቸውንም አንዷን ሳያጎል አስረከቧቸው። ደብረ ማርቆስ ለመግባት አስራ ሁለት ኪሎ ሜትር ሲቀረን ጨሞጋ በሚባለው ቦታ ላይ ስንደርስ መኪኖችና ህዝቦች በጥሩ ሁኔታ አቀባበል በጥሩ አቀባበል ተቀበሉን። በጥሩ ሁኔታ ቤታችን አስገቡን። በእውነት ነው የምላችሁ፣ ህዝቡም በጎች አርዶ ጠበቀን። ቤታችንን አስገቡን። በእውነት በእውነት ካልጠበቅ ነው በላይ ነው የቆየን ሁኔታ አቶ መድህን ግደይ ሌላው ከአስመራ የመጡ የደብረ ማርቆስ ከተማ ነዋሪ የነበሩ ሰው ናቸው። የሀያ አምስት አመት ወጣት እያለሁ ነበር ደብረ ማርቆስ የመጣሁት ይላሉ። ሁሉን ነገር አወቁ። ዜናው በሙሉ ማለት ዜና ያደኩት ከሀያ አመት በፊት በወቅቱ በተፈጠረው የፖለቲካ ጉዳይ ኤርትራውያን ናችሁ ተብለን፣ ምንም ነው ነገር የለም፣ የበደልነው ነገር የለም፣ በዜግነት ብቻ በመሆናችን ብቻ ከደቡብ አንቆስ ተባረን ወጣን። አንድ ጋቢ ነው ያኔ ይዤ እወጥቼ፣ ሌላ አይፈቀድልም ተብዬ ነው አንድ ጋቢ፣ እሷም ለመኝታ ለመንገድ ለበረሃ ምትሆን ተብላ ነው የተፈቀደችልኝ። ያችን ጋቢ ይዤ ነው ወደ ወደ ኤርትራ ሄድኩኝ። በዚህ ሀያ አመት ውስጥ ምንም አይነት ኮሚኒኬሽን አልነበረንም። ግንኙነት የለም። ቴሌፎን ተቋርጧል። ደብዳቤም ፖስታ የለም። ሰውም የሚመጣም የሚሄድም አልነበረም። ሁሉ ወፍም ራሷ ትወጣ ማትወጥ ጋባ ነው የነበረው በዛን ሰዓት ግን ቅርብ ጊዜ በቅርቡ ጊዜ ነው ማለት ወደ አንድ ዓመት አካባቢ ይሆናል ቴክኖሎጂ ባፈራው መንገድ በኢንተርኔት አልፈን አልፈን እንገናኝ ነበረ። ስለ ሰላምታ ምናምን እንለዋወጥ ነበር፣ ስለ ቤቱ ስለምናምን ጠይቃቸው ነበረ። ቤቱ በጣም ጥሩ እንዳለ ይነግሩናል። ምንም አይነት ቤቱ ሳይነካ ያው ከዚህ በፊት ብኬሪ ራሷ ሻይ የምትጠጣባት የነበረች ብኬሪ ተሰቅላ ነው ግድግዳ ላይ ያገኘዋት። አንድ ነገር ሳይነካ የደብረ ማርቆስ ህዝብና የአካባቢ የቀበሌ ሰባት ነዋሪዎች በደንብ ተንከባክቦ አቆይሉን ቤቱን። ያለ እርጅና በስተቀር ምንም የሆነ ነገር የለም። እርጅና ደግሞ ቤት አይደለም፣ ሰው ያረጃል ይሞታል ያለው ጉዳይ ነው። ጉጉት ስለነበረ ነው ወደዚህ ለመምጣት ታስሮ እንደ ተፈታ ውሻ ነው የሮጥ ነው። ሌላ ምን ደስታው? በጣም ስለተሰማን በጣም ስለተሰማን በደብረ ማርቆስ ከተማ ዜሮ ስድስት ቀበሌ ነዋሪ የሆኑት አቶ አይን አዲስ ፈቃዱ በተለይ ከአቶ ተስፋ ሚካኤል ጋር ከብሔራዊ ውትድርና ጀምሮ እንደሚተዋወቁና በጓደኝነትም ክፉውንና መጥፎውን አብረው ያሳለፉ የቁርጥ ቀን ጓደኛ እንደሆኑ በሲቃ ይናገራሉ። ሲሄዱ ልናደርገው የምንችለው ነገር የለም ቁሞ ከማንባት በስተቀር። አሁን ደግሞ ደስታ ነው ደስታ ያስለቅሳል። በትግራይ ክልል በሽሬ እንደ ስላሴ ግዳጃችንን ጨርሰን ዛሬ ሞትን ነገ ሞትን ስንል አገራችን ገባን። አገራችን ገብተንም እኔ ዳግም ዘመቻ ሲሄድ እሱ ወንድሜ እዚህ መቅረቱ ሙያ ተምሮ ጠብቆ አሁን ለምበላው እንጀራ ያበቀኝ እሱ ነበር። ግን ጊዜ ነው፣ ወቅት ነው። ምንም ማድረግ አትችልም። አሁን ደግሞ ተመስገን፣ ሁሉን አየን። እኔ በሕይወት ይኖራሉ ብዬ ፈጽሞ አላስብም። አላልመውም ነበረ ግን እንደ ድገት፣ እንደ ዱብዳ አንዱ ወንድማችን መንቀሳቸውን ሰምቶ በስልክ ሲያበስርልን ይሄ ነው ብዬ ልነግርህ አልችልም። የአካባቢው ማህበረሰብ ይመኘው ነበረ ድምፃቸውን መስማት ነው፣ መኖራቸውን ማረጋገጥ ነበር። እነሱ ግን ሳይውሉ ሳያዱ እኛም ብለው ነው የመጡት። ሀብት ንብረት እኮ አፍርተዋል አላቸው። ከዚህ የሚፈልጉት ነገር የለም ህዝብ ነው የፈለጉት ወንድምነትን ነው ስለዚህ እግዚአብሔር የተመሰገነ ይሁን የአካባቢያችን ህብረተሰብም እልል ብሎ አልቅሰው እንደሸኛቸው እልል ብሎ ተቀብሏቸዋል ስለዚህ አሁንም ቢሆን የሁለቱን ማገር መሪዎች ይህንን የጀመሩትን ጥሩ አድራጎት ነገም ከነገ ወዲያም ሌላ ወንድሞቻችን መጥተው አብረውን አንድ ላይ ወጥተን። አንድ ላይ እንድንገባ ይኸው እንደምታዩት ቤታቸውንም የአካባቢያችን ህዝብ ሰው ወዳድ ኮ ነው። በጥሩ እንክብካቤ ነው ያቆያቸው። እነሱም ደግሞ ተደስተው ይሄው ለዚህ በቅተውልናል። በእናቱ ተስፋ ሚካኤል መምጣት የተደሰተው አብሮ ያደገው የሀገሬው ሰው ብቻ አይደለም ከአስመራ ተነስተው ደብረ ማርቆስ እስኪደርሱ ድረስ በየከተማው ያገኙት ኢትዮጵያዊ ጭምር እንጂ። ደሴ ላይ ስንደርስ የደሴ ህዝብ ሲም ካርድ አላገኘንም ነበር ከየት ነው የምናገኝ? ብንላቸው፣ እንዴ ከየት ነው የመጣችሁ ብሎ መታድገዋን በማየት ሲም ካርዱን ቴሌኮሙኒኬሽን ሂደው በእውነት በስማቸው ተመዝግቦ እንኩል እናንተ ሌላም ይገባቸዋል ብለው ሲም ካርድ ሰጡን። ደብረ ብርሃን አደርን። እዛም ደግሞ የምናውቃቸው ሰዎች ስለነበሩ በጣም ተቀበሉን። ሌሎችንም የዛ ሀገር ተወላጆችም አናውቃቸው ነበረ፣ የመኪናዋን ታርጋ በማየት ካልኋላችን ተከትለው ከየት ነው የመጣቸው አለ አሉን። ከአስመራ ነው የመጣን፣ አልናቸው። ምን እንተባበራቸዋለን? አልጋ ነው የምንፈልገዋለን። ነው ወሰዱን። ቆንጆ መኝታ ቤት አሳዩን። እዛ አደርን። ምን እንተባበራቸዋለን? በቃ አሁን መሽቶ ስላለ ነገ እንገናኝ ተል በነጋታው፣ ተቀጣጥረን ሻሂ ጠጣን፣ ቡና ጠጣን፣ አስተናገዱን። ከዚያም በራያ ቆቦ ሻሂ ቡና እየጠጣን ነው የመጣን። ታርጋዋን ሳይዋት አያናግሩንም። ታርጋዋን ሳይዋት ብቻ ይመጣሉ ወደኛ ከታርጋዋ ጋር ተጠግተው ፎቶግራፍ ይነሳሉ። ምክንያቱም እንደዛ አይነት ታርጋ ያለው መኪና አይተው ስለማያውቁ በጣም ነው የተደሰቱ። እኛ እንደዛ አይነት ነገር አላወቅንም። ተከፈተ እንደ መንገዱ ምናምን እያሉ ከታርጋዋ ጋር፣ መኪናዋ ጋር የተነሱ እኛ የምንጠጣውን ቡናና የምንበላውን ደግሞ አተከፍሉም እናንተ፣ እኛ ራሳችን እንከፍለው እያሉ ራሳቸውን እየከፈሉ እየመጣ ነው ማለት ነው። በአቀባበል ስነ ስርዓቱ ላይ ከከተማው ነዋሪዎች በተጨማሪ የከተማው ከንቲባና ምክትል ከንቲባው ተገኝተዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህርዳር። አስቴርን ለዘገባው አመሰግናለሁ። ወደ ተከታዩ ዝግጅት እናልፋለን። አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍሳይ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ብሔራዊ ሰብአዊ መብት ኮሚሽን መንግሥት ህዝብን ከግጭት ለማዳን አልቻለም ሲል ነቀፈ። በምዕራብ ኢትዮጵያ በዘር ተኮር ግጭት ምክንያት ሰባት ሺህ የሚሆን ሰዎች መፈናቀላቸው ተገለጸ። ጠቅላይ ሚኒስትር አብይ አሕመድን ለመግደል የሞከሩት ሰዎች በአሸባሪነት ተከሰሱ። የኤርትራ የውጭ ጉዳይ ሚኒስትር በሀገራቸው ላይ የተጣለው ማዕቀብ እንዲነሳና ካሳ እንዲከፈላት ጠየቁ። የሚሉት ርሶች ነው። በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው ሮይተርስ የዜና አገልግሎት ድረገጽ በዘገበው መሠረት ኢትዮጵያ ውስጥ የዘር ግጭት በተባባሰበት ካለፉት ስድስት ወራት ወዲህ ወደ አንድ ሚሊዮን የሚጠጉ ሰዎች ከመኖሪያቸው በተፈናቀሉበት በአሁኑ ወቅት የአገሪቱ መንግሥት የዜጎቹን ደህንነት ለመጠበቅ አልቻለም ሲሉ የኢትዮጵያ ብሔራዊ የሰብአዊ መብት ኮሚሽን ኃላፊ ዶክተር አዲሱ ገብረ እግዚአብሔር ትናንት ሐሙስ ለአገሪቱ ምክር ቤት ዘገባ አቅርበዋል። በኢትዮጵያ ዘመናዊ ታሪክ የመጀመሪያው ኦሮሞ መሪ የሆኑት ዶክተር አብይ አህመድ ባለፈው መጋቢት ወር ሥልጣን ከያዙበት ጊዜ አንስቶ በኦሮሞና በጌዶ ሕዝብ መካከል የሚካሄደው ግጭት ተባብሷል ይላል ሮይተርስ ላይ ወጣው ጽሑፍ። አያይዞም ጽሑፉ ባለፈው ሳምንት ብቻ ከሰባት ሺህ በላይ የሚሆኑ አብዛኞቹ ኦሮሞዎች ምዕራብ ቤንሻንጉል ጉምዝ ውስጥ በሌሎች ዘሮች ኢላማ ተደርገው እንደተፈናቀሉ ክልላዊ ባለሥልጣኖች መናገራቸውን ጠቁመዋል። በአንዳንድ ሁኔታ የጸጥታ ኃይሎች ሆን ብለው ሰዎቹን ከግጭት ለማትረፍ አልሞከሩም። እንዲህ አይነት የሰብአዊ መብት ረገጣ የሚፈጸመው መንግሥት ዜጎቹን ከጉዳት ለማዳን ኃላፊነቱን ሳይወጣ ሲቀር ነው ሲሉ ዶክተር አዲሱ ገብረ እግዚአብሔር ለሮይተርስ የዜና አገልግሎት መናገራቸውን ዘገባው ጠቅሷል። ዶክተር አዲሱ የዶክተር አብይ አስተዳደርን በግጭት አያያዙ ሲነቅፉት ለመጀመሪያ ጊዜ መሆኑን የሮይተርስ ዘገባ አውስቷል። የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን መሰናበትን ያስከተለው ለሶስት ዓመታት ያህል ስለተካሄደው ግጭትም ነፃው የሰብአዊ ኮሚሽን ምርመራ አካሄዶ እንደነበር የሮይተርስ ዘገባ ጠቅሷል። ዶክተር አዲሱ የኢትዮጵያ ገዢ ፓርቲ ጉባኤ በሚያካሂድበት ሐዋሳ ከተማ ላይ ሆነው ጋዜጣዊ ጉባኤ ከሰጡ በኋላ ለሮይተርስ ሲናገሩ ግጭቶቹ ከባድ የሰብአዊ መብት ረገጣ የታከለባቸው ናቸው ማለታቸውን ሮይተርስ የዜና አገልግሎት ዘግቧል። አንዳንድ ሰዎች ዶክተር አብይ የጥምረቱን ድርጅት አያያዝ አላልተው የፖለቲካ እስረኞችን በመፍታታቸውና ታግዶ የነበሩ ተቃዋሚ ቡድኖችን ወደ አገር እንዲገቡ በማድረጋቸው ታምቆ የቆየው መቀናቀን ተቀስቅሶ ወደ ዘር ግጭት አመራ በሚል እንደሚነቅፉ ሮይተርስ አውስቷል። የብሔራዊው ሰብአዊ መብት ኮሚሽን ኃላፊ ዶክተር አዲሱ ገብረ እግዚአብሔር የተጠያቂነት ጉድለት እንዳለ ሲያስረዱ በቤንሻንጉል ጉሙዝ ግጭት በተካሄደበት ወቅት የሚመሩት የሰብዓዊ መብት ኮሚሽን በአንዳንድ ቦታዎች ምርመራ ለማካሄድ ባለስልጣኖች እንዳልፈቀዱለት ማስገንዘባቸውን ሮይተርስ የዜና አገልግሎት ዘግቧል። የኒውዮርክ ታይምስ ጋዜጣ ድረገጽ በበኩሉ በምዕራብ ኢትዮጵያ በዘር ተኮር ግጭት ምክንያት ሰባ ሺህ የሚሆኑ ሰዎች ከአካባቢያቸው እንደሸሹ የመንግስት ባለሥልጣኖች መናገራቸውን ዘግቧል። ይህም በብዙ የኢትዮጵያ አካባቢዎች የተነሱት ግጭቶች አካል መሆኑን አክሏል። የቤኒሻንጉል ጉሙዝ ነዋሪዎች እንደሚሉት ባለፈው አርብ ግጭት የተነሳው አራት የአካባቢ ባለሥልጣኖች በአጎራባቸው ኦሮሞ ያለው ጉብኝት ሄደው ከተገደሉ በኋላ ነው። ቤኒሻንጉል ይኖሩ የነበሩ ኦሮሞዎች በሌሎች ቡድኖች አባላት እንደተጠቁ ስማቸውን መግለጽ ያልፈልጉ ነዋሪዎች መናገራቸውን የኒውዮርክ ታይምስ ጋዜጣ ድረገጽ አውስቷል። የተባበሩት መንግስታት ድርጅት በገለጸው መሠረት ባለፈው ሚያዝያ ወር በደቡባዊ ኢትዮጵያ ግጭት ከተነሳበት ጊዜ አንስቶ ወደ አንድ ሚሊዮን የሚጠጉ ሰዎች ከመኖሪያቸው ተፈናቅለዋል ሲል ድረገጹ አስነብቧል። በሲያትል ታይምስ ጋዜጣ ድረ ገጽ ላይ የወጣው የአሶሺየትድ ፕሬስ ዘገባ ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ለመግደል ሞክሯል በተባሉ አምስት ሰዎች ላይ የሀገሪቱ ጠቅላይ አቃቤ ሕግ የአሸባሪነት ክስ መመስረታቸውን ዘግበዋል። ክሱ እንደሚለው አምስቱ ተከሳሾች ድርጊቱን የፈጸሙት ጠቅላይ ሚኒስትር አብይ አህመድ በኦሮሞ ዘንድ ተወዳጅነት ስለሌላቸው ለኦሮሞ ነጻነት ግንባር ለማመቻቸት ስለፈለግን ነው ማለታቸውን ዘገባው ጠቅሷል። የኦሮሞ ነጻነት ግንባር ወደ ኢትዮጵያ የተመለሰው ጠቅላይ ሚኒስትር አብይ አህመድ ባለፈው ሐምሌ ወር ከአሸባሪነት ስም ዝርዝር ከሰረዙት በኋላ ነው። ተጠርጣሪዎቹ በሰልፉ ወቅት የጠቅላይ ሚኒስትሩ ደጋፊዎች መስለው ለመቅረብ ሲሉ የዶክተር አብይ አህመድ ምስል ያለበት ቲሸርት ለብሶ እንደነበር ዘገባው ጠቅሷል። የዴይሊ ሜይል ጋዜጣ ድረ ገጽ በዘገበው መሠረት የኤርትራ የውጭ ጉዳይ ሚኒስትር ሀገራቸው ከኢትዮጵያ ጋር የሰላም ስምምነት መፈረሟን መሰረት በማድረግ የተጣለባት ማዕቀብ እንዲነሳ ባለፈው ቅዳሜ በተባበሩት መንግስታት ድርጅት ጠይቀዋል። ማዕቀቡ በሀገሪቱ ላይ ላደረሰው ችግር ካሳ እንዲከፈላትም ጥሪ አድርገዋል። ኢትዮጵያና ኤርትራ የሰላም ስምምነት ከፈረሙ ሁለት ወራት ያለፉ ቢሆንም የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ኤርትራ በሶማሊያ ያሉትን አማጽያን ትደግፋለች በሚል ክስ በ2009 ዓ.ም የጣለባትንና ግለሰቦችን ኢላማ ያደረገውን ማዕቀብ የማንሳት ምልክት አላሳየም። ኤርትራ በበኩሏ የሶማሊያን አማጽያን አልረዳሁም በማለት ስታስተባብል ቆይታለች። በኤርትራ ላይ የተጣለው ለዘጠኝ ዓመታት የዘለቀው ማዕቀብ በአገሪቱ ላይ ከፍተኛ ኢኮኖሚ ጉዳት አድርሷል፣ በህዝቡም ላይ ችግር አስከትሏል ሲሉ የውጭ ጉዳይ ሚኒስትር ኦስማን መሐመድ ሳሌህ በተባበሩ መንግስታት ድርጅት ጠቅላላ ጉባኤ ላይ ተናግረዋል። የውጭ ጉዳይ ሚኒስትሩ ያይዘውም በሀገራቸውና በኢትዮጵያ መካከል የተፈረመው የሰላም ስምምነት ሁለቱም አገሮች ጥሪታቸውን እጅግ አስፈላጊ በሆነ የኢኮኖሚ ልማት ላይ ለማዋል ይረዳቸዋል ማለታቸውን የዴይሊ ሜይል ጋዜጣ ድረገጽ ጠቅሷል። የኤርትራው የውጭ ጉዳይ ሚኒስትር በጸጥታው ምክር ቤት ማዕቀቡ እንዳይነሳ ለማገድ የሚሞክሩ ሀገሮች እንዳሉ ሳያወሱ አላለፉም። ሀገሮቹን በስም ባይጠቅሱም ዲፕሎማቶች እንደሚሉት ዩናይትድ ስቴትስ፣ ብሪታንያና ፈረንሳይ ማዕቀቡ ከመነሳቱ በፊት ኤርትራ በሰብአዊ መብት አያያዝ መሻሻል እንድታሳይ ይፈልጋሉ። የሰብአዊ መብት ቡድኖች እንደሚሉት ኤርትራ በመናገር ነጻነት እና በነጻ ፕረስ ረገድ ከዓለም የከፉ ከሚባሉት ሀገሮች ውስጥ ትፈረጃለች ሲል ዴይሊ ሜይል ድረገጽ ላይ የወጣው ዘገባ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። አዳነችን እናመሰግናለን ለዝግጅቱ። ወደ ተከታዩ ፕሮግራም እናልፋለን። ውይይት ይዘናል። የአመለካከት ለውጥ ለማምጣት የሚያግዙ እይታዎች በግልና በማኅበራዊ ሕይወት ላይ ሊያሳድሩ ስለሚችሏቸው አዎንታዊ ተጽዕኖዎች የታለመ መድረክ መሆኑን ያስረዳሉ። ስለ ዝግጅቱ ይዘት እንዲያስረዱ ዋሽንግተን ዲሲ አጠገብ በምትገኘው የሜሪላንዷ ሲልቨር ስፕሪንግ ከተማ በነገ ውለት የሚካሄደውን የዚህን ሥነ ሥርዓት አዘጋጆች አነጋግረናል። አሉላ ከበደ ነው ያወያያቸው። ዶክተር ምህረት ደበበ አቶ አወቀ ስመ ወርቅ በነገው ዕለት አንድ የማህበራዊ ይዘት ያለው ውይይት ተሰናድቷል። በዚህ መድረክ ላይ ዶክተር ምህረት ዋናው ተናጋሪ ኖት። ከአዲስ አበባ ነው የመጡት። እንደ ተረዳሁት የአመለካከት ልህቀት ከአእምሮ እስከ ኑሮ ይላል። የህይወትን መንገድ ለመለወጥ የሚያስችል መድረክ ብላችሁታለ። በእንግሊዝኛ የተጻፈውን በግርድፍ ወደ አማርኛ መመለሴ ነው። አቶ አወቀ የዝግጅቱን መንፈስ አላማ፣ ባጭሩ ለማስተዋወቅ እንዲረዳን እንደ ባጭሩ እስኪ ያልተዋወቀ ስለምን ተዘጋጀ ይሄ መድረክ አመሰግናለሁ አሉላ ከአንዳንድ ከለቀቅናቸው ማስታወቂያዎችም አስቀድመ እንደተረዳኸው ነው በዌብሳይቶቻችንም ላይ እንደተገለጸው የጃንጥላ አመሰራረት በተለይም በዚህ በሰሜን አሜሪካ የምንኖር ኢትዮጵያውያንን የመወያያ እና የመማማሪያ መድረክ በመክፈት በህይወታቸው በኑሯቸው በትምህርታቸው በብዙ አገልግሎቶቻቸው አሪያ የሆኑ ኢትዮጵያውያን ወገኖቻችንን እየጋበዝ የምንመካከርበት የምክክር መድረክ ማዘጋጀት ነው አንዱ የጃንጥላ ዓላማ። ይህንን የጃንጥላ ዓላማ ጃንጥላ ቶክስ በሚባል የካምፓኒው ሰብሲዲያሪ ወይም ተጨማሪ አገልግሎት የሚሰጥ ክፍል የምናዘጋጀው ነው። ጃንጥላ ሌሎችንም አገልግሎቶች እና ዝግጅቶች የሚያዘጋጅ ነው። በቴክኖሎጂም ዙሪያ በሌሎች ሙያዎች ዙሪያ ድጋፍ የሚሰጥ እና በተለያዩ ቢዝነሶች ላይ የሚካፈል ድርጅት ሆኖ ነው የተቋቋመው። መልካም የድርጅታችሁን አላማ ጨምረው ገልጸውልኛል። ተዋወቀ። በዚሁ መንፈስ በዚሁ ሀሳብ የተጠነሰሰ መሆኑን መረዳት ይቻላል። ወደ ዋናው ተናጋሪያችሁ ሌላም የመድረክ ተናጋሪ እንዳሉ ተረድቻለሁ። ወደ ዶክተር ምህረት ልሻገር። ዶክተር ምህረት በተለያዩ መድረኮች የአስተሳሰብ አቅጣጫን ወደ ተሻለ ለማምጣት በሚረዱ አንዳንዴም የምንመለከትበት አቅጣጫ የኑሯችንን መሰረት በአንጻሩ ከተጽዕኖ ጽር ሊያሳድሩ የሚችሉ ጉዳዮች ላይ በሚያደርጓቸው ንግግሮች ይታወቃሉ። የአእምሮ ሕክምና ባለሙያ ኖት። በዚህ መድረክ ምን ሊያቀርቡ ነው ያሰቡት? ለዋሽንግተን ዲሲ የመጀመሪያ መድረኮም ይመስለኛል። አዎ እንዳልከው አሉላ፣ በመጀመሪያ በጣም አመሰግናለሁ ስለዚህ እድል። አዎ ከኢትዮጵያ ነው የመጣሁት። ይሄ የአስተሳሰብ ለውጥ እና የስብዕና ልቀት ማለትም ሰው አስተሳሰቡ ሲለወጥ፣ ማህበረሰብ፣ ግለሰብ፣ አገር፣ ቤተሰብ ይለወጣል የሚለው ጥልቅ እምነት ነው። እንግዲህ እንደ ግለሰብም ያለኝ እኔ ይሄንን ስራ ነው እንግዲህ ኢትዮጵያ አሁን ተመልሼ እየሰራው ያለሁት እና እንደሚታወቀው እዚህ ዋሽንግተን ዲሲ አካባቢ አሜሪካን ሀገር ካለው ህግባችን አብዛኛው የሚገኘው እዚህ ነው። ትንሿ ኢትዮጵያ ማለት እንችላለን እና አሁን በጃንጥላቶክስ ይሄ ማህበረሰብን የሚያስተምር የሚያነቃቃ እና የሚያነጋግር መድረክ ሲዘጋጅ በጣም ነው ደስ ያለኝ። ይህንን የሚመስል መድረክ ኢትዮጵያ ውስጥ እንግዲህ ከጀመርን ዓመት ሊሞላን ነው። በጣም ብዙ ሰው ይሳተፋል። ፐብሊክ ሌክቸር ሲሪስ ነው የምንለው እና አሁን ደግሞ እዚህ በመጀመሩ በጣም ትልቅ ተጽዕኖ መፍጠር የሚችል የኢትዮጵያውያን ማህበረሰብ እዚህ አለ። በመጀመሪያ እነሱን እንኳን ደስ አላችሁ፣ በጣም ትልቅ ስራ ነው ማለት ፈልጋለሁ። እኔም የዚህ አካል በመሆኔ ደስ ይለኛል። ስለዚህ ለመጀመሪያ ተናጋሪ በመሆኔ ለመድረኩም ይገባል ብዬ ያው ተነጋግረን የወሰን ነው። እንግዲህ ስለ አመለካከት አቲትዩድ ላይ ነው። አመለካከት እንግዲህ አስተሳሰብ ለውጥ በር ነው ማለት እንችላለን። ነገሮችን የምናይበት እይታ፣ ነገሮቹ ከሆኑት በላይ ይወስናል የሚለው እይታ አለ እና አመለካከት ከአይምሯችን እስከ ኑሯችን ድረስ ያለውን ውሳኔ፣ ምርጫ፣ ድርጊት እንደ ግለሰብም እንደ ማህበረሰብ የሚወስን ነገር ነው። ስለዚህ በዚህ የመጀመሪያ ክፍለ ጊዜ እኔ መናገር ማስበው አመለካከት እንደ ሌሎቹ የአስተሳሰብና የስብእና ነገሮች መላቅ ይችላል ወይ ደግሞ መላሸቅ ይችላል። አንድ ማህበረሰብ ወይም ግለሰብ አመለካከቱ ከተበላሸ ሁሉ ነገሩ ይበላሽ። ስለዚህ ይሄ አመለካከት የምንለውን አቲቲዩድ ስለ ነገሮች ያለን እይታ እና ዝንባሌ በጠቅላላ ሊቃኝ የሚችል ነው። ሰው አመለካከት ይዞ ስለማይወለድ በህይወታችን የምናዳብረው ነገር ነው፣ እንደገና መለወጥ የምንችለው ነገር ነው የሚል ነው። ስለዚህ በዚህ ዙሪያ እንደ ማህበረሰብ እንደ ግለሰብ ያለንን አመለካከት በመፈተሽ እና በመቃኘት ብንጀምር በማለት ነው። መልካም እንዲህ እንዳሁኑ ያሉ ምናልባትም በኢትዮጵያ ያለውን ሁኔታ ከግምት ውስጥ አስገባ የሚያነጋግሩ አንዱ ከሌላው መማማር የሚችልበትና የተሻለ ሁኔታዎችን መፍጠር ግዴታ ሆኖ በሚቀርብበት የለውጥ ሽግግር ወቅት ይህን መሰሉ ሀሳብ ይህን መሰሉ ውይይትና ንግግር የሚያስፈላጊነቱ ሚና ላቅ ያለ ነውና፣ ዶክተር ምህረት የቅድመ ትውውቁን ዝግጅት ለመቋጨት ያህል አሁን ካሉ ሁኔታዎች አንጻር ምን አይነት ጉዳዮች በእርግጥ ተጨባጭ መሆን ይችላሉ ይህን በመሰሉ መድረኮች ይላሉ? ምንድ ነው እንግዲህ አሁን አንድ አገር ነው ያለን። ሁላችንም ግን ስለዚች አንድ አገር ያለን አመለካከት ከመለያየቱ የተነሳ ስለ ብዙ ሀገር የምናወራ ነው የሚመስለው። አንዳንድ ጊዜ ይሄ በፖለቲካም በተለያየም አቅጣጫ ይታያል። እና የመጀመሪያው ነገር የማይለወጡ ውጫዊ ሁኔታዎች እና ልለውጣቸው የማንችላቸው ሰዎች እና ግሩፖች ላይ ከማተኮር ወደ ውስጥ ማይ ለውጥን ከውስጥ መጀመራውን የለውጥ ጊዜ ነው። ግን ሁሉም ሰው ሀገር እንዲለወጥ ይፈልጋል። የፖለቲካ አንጃዎች ድርጅቶች እንዲለወጡ ይፈልጋል ነው። ሁሉንም ነገር ውጫዊ አርገነዋል እና ለውጥ እውነተኛ ሲሆን ዘላቂ ሲሆን ከውስጥ ነው የሚጀምረው ከውስጥ ደግሞ መግቢያ በሩ አመለካከታችን ነው እና እኔ ምንድን ነው እሱ መለወጥ ያለብኝ እንደ ሀገር ከመለወጣችን በፊት እንደ ግለሰብ መለወጥ አለብን እና አሁን ስለ አለው ለውጥ ራሱ ስለ ለውጥ በራሱ ያለን አመለካከት አለ አንዳንዱ ነገር መሰረት ባለው ነገር ላይም የተመሰረተ አይደለም ቀድሞ በሰማነው እርግጠኛ ባልሆነ እውነት ባልሆነ ነገር ላይ ሁሉ የተመሰረተ አለ ሌላው ነገር ግን አንዳችን ወደ ምስራቅ አንዳችን ወደ ምዕራብ አንዳችን ወደ ደቡብ በማየት የተለያየ እይታዎችን ከመያዝም የሚመጣ አለ። ስህተት አይደለንም፣ ግን ሙሉ አይደለንም ደግሞ አመለካከትን በምንለወጥበት ጊዜ ከሌላው በኩል ሆኖ ማየትን ይጨምራል። ስለዚህ ምንድን ነው እሱ እስኪ እንደገና እኒ ሁለንተናችን እንደ ማህበረሰብ፣ እንደ ግለሰብ፣ እንደ አገር ኢቨን መሪዎችን የምንመለከትበት መንገድ፣ ኃላፊነታችንን የምናይበት መንገድ፣ ሁሉንም ነገር እንደገና እኒየው ፍሬሽ በሆነ እይታ ይሄ እንግዲህ የአመለካከት ለውጥ ነው። ልክ የአመለካከታችን ለውጥ ሲመጣ የምንመለከተውን ነገር መለወጥ ቀላል ይሆናል። አመለካከታችንን ግን ካልነካ ነው ከውጭ ቢለወጥም የምንሰጠው እይታ አይለወጥም፣ መሰረታዊም ዘለቄታም አይኖረውም ነው የሚልሆን አይኖረውም። በለውጥ ውስጥ አሉታዊ ሀይል ነው የምንሆነው። ምክንያቱም እኛ ብዙ ችግር ያለብን ህብረተሰቦች ነን፣ ብዙ ችግር ውስጥም ያለፍን ሰዎች ነን። ስለዚህ ከቀና አዎንታዊ ከሆነ አመለካከት ከጀመርን ግን ችግርን እድል ማድረግ እንችላለን። አመለካከታችን ካልተለወጠ ግን እድልን ችግር አድርገን ነው የምናየው። አሁን ትልቅ እድል አለን እንደ ሀገር፣ እንደ ህብረተሰብ ግን ችግር ሆኖ እንዳይታየ መጀመሪያ፣ እኛ እንለወጥ እይታችን ይለወጥ የሚለው ነው ለእኔ የሚታየኝ ነገር። መልካም የአመለካከት ልህቀት ከአእምሮ እስከ ኑሮ የሕይወትን መንገድ ለመለወጥ የሚያስችል መድረክ ያላችሁትን በነገው እለት የሚዘጋጀውን መሰናዷችን አስመልክቶ ከአዘጋጆቹ ከጃንጥላ ቶክስ አዘጋጆች አንዱ አቶ አወቀ ስም ወርቅ እንዲሁም ከመድረኩ ተዋናዮች ወይም ከመድረኩ ተናጋሪዎች አንዱ ዶክተር ምህረት አበበ በስፍራው ተገኝተን ቀጣይ ውይይት እንደሚኖረን ወደ ስቱዲዮ ጋብዘ እንደምናወያያቸው ተስፋ አድርጋለሁ። ለአሁኑ ግን ለጊዜያቸው አመሰግናለሁ። ቸር ይስጥልኝ። እናመሰግናለን አና ደህና አሉላ። እናመሰግናለሁኝ። ክቡራትና ክቡራን አድማጮች ዝግጅታችን እንግዲህ ወደ መጠናቀቁ ነው። አጠር አጠር ያሉ መረጃዎችን ላካፍላችሁ። ሐዋሳ ላይ ዛሬ ያካሄደው ላለፉት ሶስት ቀናት ያካሄደውን አስራ አንደኛውን ድርጅታዊ ጉባኤውን ያጠናቀቀው ኢህአደግ ሊቀመንበሩን ዶክተር አብይ አህመድን በማድረግ ምክትል ሊቀመንበሩን አቶ ደመቀ መኮንን በማድረግ ተጠናቋል። ዛሬ አንድ የዩናይትድ ስቴትስ ዶላር 27 ብር ከ61 ሳንቲም ተመንዝሯል። ነገ በሚቴዎሮሎጂ ኤጀንሲ ትንባያ መሠረት፣ አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 12 ዲግሪ ሴልሽስ እንደሚሆን ተጠንብዋል። ዝግጅታችን ተጠናቀቀ። ክቡራትና ክቡራን አድማጮች በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም የሚሰናበታችሁ ሰለሞን ክፍሌና እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ስርጭት ይቀርባል። በእኛ በኩል ሰላም ደናደሩ